የአውሮፓ ህብረት ስደተኞች ወደ ክፍለ ዓለሙ እንዳይመጡ ለመግታት ሰዎችን ለስደት የሚያበቁ መሰረታዊ ምክንያቶችን በየሀገራቸው መዋጋት የሚል መፈክር ማስተጋባት ከጀመረ ዓመታት ተቆጥረዋል። ይህን ለማሳካትም በተለይ ዜጎቻቸው በብዛት በሚሰደዱባቸው ሀገራት ህብረቱ የሚሰጠውን የልማት እርዳታ በማሳደግ ችግሩን በየሀገራቸው የመከላከል ስራ ትኩረት እንደሚሰጠው ቃል ገብቶ ነበረ። ይሁንና በዚህ ረገድ የተከናወኑ ተግባራት በቂ እንዳይደሉ ነው የጀርመን የልማት ተራድኦ ሚኒስትር ጌርድ ሚለር ለዶቼቨለ የተናገሩት። ይህ ጉዳይ ከተወሰኑ ዓመታት በፊት ትኩረት ሰጥተነው ቢሆን ኖሮ ዛሬ ችግሮቻችን ጥቂት በሆኑ ነበረ። አሁን በእውነት ያሰራ ለውጥ እናደርጋለን ብዬ ተስፋ አደርጋለሁ። አሰረ የልማት ስራም ስለ ውጭና የጸጥታ መርሆች ከመናገር ይልቅ እነዚህን ገቢራዊ ማድረግም ይገባል። ያ ካልሆነም ችግሩ ለዓመታት ምናልባትም ለብዙ አስር ዓመታት የአውሮፓ ችግር ሆኖ መዝለቁ አይቀርም። ምለር እንዳብራሩት በአሁኑ ጊዜ በብዛት ወደ ጀርመን ከገቡት ስደተኞች አብዛኛዎቹ የባልካን ሀገራት ዜጎች ናቸው። ከነርሱ የሚቀጥለውን ደረጃ የሚይዙት ደግሞ ሶሪያውያን ናቸው። ከአፍሪቃ ሀገራት የተሰደዱት በመቶኛ ሲሰላ ከአጠቃላዩ ስደተኛ ከ10 እስከ 12 በመቶ የሚሆኑ ናቸው። ሆኖም በሚውለር አባባል ጀርመን ውስጥ ያለው አስተሳሰብ ከዚህ የተለየ ነው። ከአፍሪቃ የመጡት ሀምሳ በመቶ ይሆናሉ የተባለው ስህተት ነው ሲሉም አስረድተዋል። በሌላ በኩል በጦርነት የደቀቁ ሀገራት ቶሎ እንዲያንሰራሩ የሚደረገው ጥረት ደካማ መሆኑንም ሚኒስትሩ አንስተዋል። ለዚህም በምሳሌነት የጠቀሱት የተረጋጋ መንግስት ማቋቋም በተሳናት በሰሜን አፍሪቃዊቷ ሀገር ሊቢያ የሆነውን ነው። አለም አቀፉ ማህበረሰብ ሊቢያ በቦምብ እንድትደበደበ አድርጎ በልማት እርዳታው ግን አልገፋበትም። የጋዛፊን ስርዓት በጦር ኃይል ከማስወገድ ባለፍ መሰራት የነበረባቸውን የመልሶ ግንባታ ስራዎችን አላከናወነም። በጋዛፊ ዘመን የተከማቸው የጦር መሳሪያዎች እንደተበተኑ ነው። ሚሊሻዎችና ቱዋሬጎች መሳሪያዎቹን ወስደው ማሊ እንዳትረጋጋ አድርገዋል። አሁን ይህ አራት ዓመት ሆኖታል። ትላልቅ ተቋማት መልሰው ስላልተገነቡ አሁን ትልቅ ችግር እየተጋፈጥን ነው። የጀርመን የልማት ተራድኦ ሚኒስቴር መስሪያ ቤት ሊቢያ ተቋማቷን መልሳ እንድትገነባ እርዳታ ያደርጋል። በሀገሪቱ የባህር ጠረፍ አካባቢ የሚደረገውን ቁጥጥር ማጠናከርም አለ። በአሁኑ ጊዜ ሊቢያ ውስጥ ወደ አውሮጳ ለመምጣት የሚጠባበቁ በመቶ ሺዎች የሚቆጠሩ ስደተኞች ግልብጥ ብለው ወደ አውሮጳ መንገድ ይጀምራሉ የሚል ስጋት አለ። በሌላ በኩል በሜዲትራኒያን ባህር አድርገው ወደ አውሮጳ ለመሻገር ሲሞክሩ በጉዞ ላይ የሚሞቱ ስደተኞች ቁጥር እየጨመረ በሄደበት ወቅት ለአፍሪቃ የ አስር ቢሊዮን ዩሮ የእርዳታ ገንዘብ ለመስጠት ቃል ተገብቶ ነበረ። ሆኖም ያ ቃል በተግባር አልታየም። ይህን አሳፋሪ ያሉት ሚውለር ችግሩን ለመፍታት በህብረቱ አባል ሀገራት መካከል ህብረት መጥፋቱ አሳዛኝ ነው ብለዋል። ሆኖም ከቅርብ ወራት ወዲህ ህብረቱ አሁን የሚሰራባቸውን መርሃ ግብሮች አምስት ቢሊዮን ዩሮ በማውጣት እንዲጠናከሩ አድርጓል። በሁለት ሳምንታት ውስጥ የአውሮፓ ህብረት ከአፍሪቃ ህብረት አባል ሀገራት መሪዎች ጋር በማልታ ዋና ከተማ ቫሌታ ጉባኤ ያካሂዳል። በዚህ ጉባኤ ላይ ሚውለር ከአፍሪቃ መንግስታት ብዙ ይጠበቃል፣ ይላሉ ቫሌታ። የሚደረገው የአፍሪቃና የአውሮፓ ሀገራት የመሪዎች ጉባኤ ለአፍሪካ ሀገራት መስጠት ከታሰበው ስልጠና ጋር አብሮ የሚሄድ የአፍሪቃውያን ተነሳሽነት ሊኖር ይገባል። በዚህ ረገድ ጀርመን ከፍተኛ ድጋፍ ታደርጋለች። በሌላ በኩል በክፍለ ዓለሙ የሚገኙ ህገወጥ የሰዎች አሸጋጋሪዎችን የመዋጋት ኃላፊነት የአፍሪቃ መንግስታት መሆኑን ማስገንዘብም ይኖርብናል። dem Kontinent.